የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 17 2013 ዓ ም ዝግጅታችን አሁን ጀመረ 15 ሶስት ኪሎ መኮረኒ ማለት ለአንድ ሰው ለሆን ያችን እየበላን ያለን ዝም ብለን ማለት የሽሮ መግዣ የለንም፣ የበርበሬ መግዣ የለንም፣ ነሳ ሞና መግዣ የለንም። በቃ ሁሉ ማለት ከዚህ ካልን ከዚህ ከዚህ ካልን ከዚህ በቃ ተሰሚነት የለንም እኛ ጭራሽ ማለት ነው። ድርጅቱ እየቆረጠ የሚያስቀምጠው ከእኛ ከደሞታችን ከምናገኘው ከራሳችን ና መንግስት የሚያስቀምጥልን ወጋ ግን ባክ ነው ያለ ና እሱም መፍትሄ የለውም። ሀያ ሶስት አመት ሰርቻለሁ እኔ በቋሚ ሌሎችም እንደዛው እና መንግስት መፍትሄ ይስጠን። በዳንሻ ክባቦ ህይወት ከተሰኘ የእርሻ ጣቢያዎች መፈናቀላቸውን የሚገልጹ ዜጎች የሰብአዊ ድጋፍ ባለማግኘታቸው ለችግር መጋለጣቸውን እየተናገሩ ነው። ሙሉ ዘገባውን በምሽቱ መሰናዶ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየነኝ። ማዕከላዊ አፍሪካ ሪፐብሊክ ውስጥ ሁለት የቡሩንዲ ዜጎች የሆኑ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ተገደሉ፣ ሌሎች ሁለት ደግሞ ቆስለዋል ተብሏል። ነገ በሀገሪቱ በሚካሄደው አገር አቀፍ ምርጫ ዋዜማ ይህንን ጥቃት ያደረሱት ማንነታቸው ያልታወቀ ታጣቂዎች ናቸው ብሏል። የመንግስታቱ ድርጅት የዋና ጸሐፊው የአንቶኒዮ ጉቴሬዥ ቃል አቀባይ ስቴፋን ዱጃሪች በሰላም አስከባሪዎች ላይ የተፈጸመው ጥቃት በጦር ወንጀል ሊያስጠይቅ የሚችል ነው ብለዋል። የሀገሪቱ ባለስልጣናት በአስቸኳይ ጉዳዩን መርምረው ተጠያቂዎቹን ህግ ፊት እንዲያቀርቡ ጉቴሬዥ ማሳሰባቸውንም ቃል አቀባያቸው አስታውቀዋል። ባለም አቀፍ የኮቪድ-19 ዜናዎች ፈረንሳይ የመጀመሪያዋን ፋይዘርና ባዮንቴክ የሰራውን የኮቪድ-19 ክትባት ዛሬ ተቀብላለች። ክትባቶቹ ፓሪስ ለሚገኙ የሆስፒታል ፋርማሲዎች ታድለዋል ተብሏል። ክትባቱን የመስጠቱ ሂደት ነገ እሁድ በሁለት የአረጋውያን እንክብካቤ ቤቶች ይጀመራል ተብሏል። የተቀሩትም የአውሮፓ ሀገሮች እንዲሁ ነገ ነው የሚጀምሩት። ፈረንሳይ ወረርሽኙ ከገባ ወዲህ ከ2.6 ሚሊዮን በላይ ሰዎች በቫይረሱ እንደተያዙባትና ከ62500 የሚበልጡ እንደሞቱባት አስታውቃለች። ሮማኒያም የመጀመሪያውን የፋይዘር ባዮንቴክ ክትባት ጭነት ዛሬ ተቀብላለች። በጦር ኃይል ስር ወደሚገኝ መጋዘን ተወስዶ ተቀምጧል ተብሏል። ባለስልጣናቱ ነገ እሁድ በዘጠኝ ሆስፒታሎች ክትባቱ መሰጠት ይጀመራል ነው ያሉት። በሌላ በኩል ሩሲያ በሀገሯ ለተቀመመው ዋናው የኮሮና ቫይረስ ክትባቷ ስፑትኒክ ቪ ለሚባለው ከ60 ዓመት በላይ ለሆኑ ዜጎች እንዲሰጥ ፈቃድ መስጠቷን የሀገሪቱ መገናኛ ብዙኃን የጤና ሚኒስቴሩን ጠቅሰው ዘግበዋል። በሀገሪቱ ይፋ መረጃዎች መሰረት የኮሮና ቫይረስ ተያያዦቿ ቁጥር ዛሬ ከ3 ሚሊዮን አሻግቧል። ባለፈው የ24 ሰዓት ጊዜ ብቻ 29200 ሰው እንደ እንደተያዘ ነው የተዘገበው። 560 ሰዎች በዚሁ ጊዜ ውስጥ ሞተዋል። ወደ ጃፓን ዞር ስንል በመዲናዋ ቶኪዮ ዛሬ ከእስካሁኑ ከፍተኛ የሆነው እለታዊ የኮሮና ቫይረስ ተያዦች አሃዝ መመዝገቡ ተገልጿል። ጃፓን እንደ ፈረንሳይና ሌሎች ሀገሮች ለወጥ ያለው የቫይረሱ አይነት ብቅ እንዳለባትም አስታውቃለች። ባለፈው ሳምንት ከወደ ሌላ ሀገር የገቡ አምስት ሰዎች ቫይረሱ ታይቶባቸው ወደ ለይቶ ማቆያ ከተወሰዱ በኋላ ድጋሚ በተደረገ ምርመራ የያዛቸው አዲሱ አይነት ቫይረስ መሆኑ ታውቋል ሲል የጃፓን የጤና ሚኒስቴር አመልክቷል። ቀደም ሲል የብሪታንያ ባለስልጣናት አዲሱ አይነት የኮሮና ቫይረስ ዝርያ ከፊተኛው ይበልጥ ተዛማች እንደሚመስል እና ለተያዦቹ ቁጥር ማሻቀብ ምክንያት የሆነውም እሱ ሳይሆን እንዳልቀረ መናገራቸው ሲታወስ። ከዚሁ ተያይዞ በዓለም ዙሪያ በርካታ ሀገሮች ከብሪታንያ የሚነሱ መንገደኞች ላይ ገደብ ጥለዋል። የዩናይትድ ስቴትስ ባለስልጣናትም ሐሙስ እለት ባወጡት መመሪያ ከብሪታንያ የሚገቡ መንገደኞች ሲደርሱ ከቫይረሱ ነፃ ሆነው መገኘት እንዳለባቸው አስታውቀዋል። ሲዲሲም ይህ ግዴታ ከፊታችን ሰኞ ጀምሮ ተግባራዊ ይሆናል ብሏል። ይህ በዚህ እንዳለ አዲሱ ዝርያ ኮሮና ቫይረስ ስዊድን ውስጥም መከሰቱ ተዘግቧል። ከእንግሊዝ የተሳፈረ አንድ መንገደኛ ሲደርስ ታሞ በመገኘቱ ሲመረመር አዲሱ ቫይረስ ተገኝቶበታል ሲሉ የሀገሪቱ የጤና ባለስልጣናት ዛሬ ይፋ አድርገዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዋ ቴኔሲ ክፍለ ግዛት ናሽቪል ከተማ ጎዳና ላይ የቆመ እንደ ቤት የሚያገለግል መዝናኛ መኪና ላይ በትናንትናው የፈረንጆች ገና ክሪስመስ በዓል ዕለት ንጋቱ ላይ በደረሰ ፍንዳታ ሶስት ሰዎች ቆሰሉ። ፖሊስ ሆን ተብሎ የተፈጸመ ፍንዳታ ነው ብሏል። ፍንዳታው ከመድረሱ ቀደም ብሎ ከመኪናው ውስጥ ከ15 ደቂቃ በኋላ ቦምብ ይፈነዳል የሚል የተቀዳ ድምፅ በጩኸት እንደተለቀቀ ነው የታወቀው። ፖሊሶች በአካባቢው ጥይት ተተኩሷል የሚል መረጃ ደርሷቸው ወደ አካባቢው ሲሄዱ መኪናውን እንዳገኙና ድምፁንም እንደሰሙ አስታውቀዋል። ፍንዳታው የደረሰው በጎብኚ በሚዘወተር የከተማዋ አካባቢ ሲሆን፣ በርካታ ሕንፃዎች ላይ ጉዳት መድረሱ ታውቋል። የገና ዕለት ማለዳ ስለነበረም አብዛኞቹ ቡና ቤቶችና ምግብ ቤቶች እንዲሁም የንግድ ቤቶች ዝግ ነበሩ። ፌዴራል አቪዬሽን አስተዳደር ከፍንዳታው ተከትሎ በተፈጠሩ የቴሌኮሙኒኬሽን ችግሮች የተነሳ ወደ ከተማይቱ የሚደረጉ በረራዎችን በጊዜያዊነት አቋርጦ ነበር። የከተማዋ ከንቲባ ፍንዳታው ለደረሰበት አካባቢ አስቸኳይ ጊዜና የሰዓት እላፊም አውጀዋል። የገናም በዓል ፍሎሪዳ ሆነው እያከበሩ ያሉት ፕሬዚደንት ዶናልድ ትራምፕ በፍንዳታው ቦታ ደርሰው እርዳታ የሰጡትን አመስግነዋል። የቆሰሉትም ፈጥነው እንዲያገግሙ እንጸልያለን ማለታቸውን የዋይት ሐውስ ቃል አቀባይ አመልክቷል። አዲስ ተመራጩ ፕሬዚደንት ጆ ባይደንም ቀዳሚ የአደጋ ጊዜ ደራሽ ሰራተኞቹን አመስግነው ጉዳት የደረሰባቸው ሰዎች ፈጥነው እንዲያገግሙ እንጸለያለን ብለዋል። የቴኔሲ አገረገዥም የፍንዳታውን ተጠያቂዎች ለማግኘት አስፈላጊውን ሁሉ እናደርጋለን ብለዋል። የአውሮፓ ህብረት አምባሳደሮች ህብረቱ ከብሪታንያ ጋር የደረሰውን ግዙፍ የነፃ ንግድ ስምምነት መገምገም ሊጀምሩ በትናንቱ የፈረንጆች ገና ዕለት ስብሰባ መቀመጣቸው ተገለጸ። ስምምነቱ ተግባራዊ የሚሆነው አነታራኪ ሆኖ የቆየው የህብረቱና የብሪታንያ መለያየት ጉዳይ በሚጠናቀቅበት በፊታችን የአውሮፓ ጥር አንድ ቀን እንደሚሆን ነው የተገለጸው። በመጨረሻም ትናንትና፣ አርብ እስራኤል ሶሪያ ላይ ባደረሰችው የሚሳኤል ጥቃት ቢያንስ ስድስት በኢራን የሚታገዙ ተዋጊዎችን መግደሏን የሶሪያ የሰብአዊ መብቶች ታዛቢ የተባለው ጦርነቱን የሚከታተል ቡድን ተናገረ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ታዳምጡት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ታህሳስ 17 2013 ዓም ዝግጅታችንን ነው። ዳሸሳይን እንግዲህ አንድ በጣም በማይበርድ የቲያትር ጥበብ ፍቅሩ ነው። እኔ የማስታውሰው ሁልጊዜ ይገርመኛል። ስልሳ ዓመት በላይ አንድ ሰው ተወልዶ አድጎ አዛውንት የሚባልበትን እድሜ እሱ በቲያትር ጥበብ ኖሯል። የሆነ ቀን ባህል ማዕከል ላይ በሶስተኛ አመት የቲያትር ተማሪዎች የቀረበ ተብሎ የጋሽ ተስፋዬ ክስተት ነው። ወደ ወደ ዲፓርትመንቱ እንድወስን የሆንኩበት መነሻ እዛ ባህል ማዕከል በር ላይ የተለጠፈ የጋሽ ተስፋዬ ፖስተር ነው። ሁለት ሰዎች ነው የምጠራው። በቃ ጋሽ ተስፋዬ ልክ እውነተኛ ቅን እና የግንባር ስጋ ሀሳቡን ፊትለፊት የሚናገር በሰማንያ አራት አመታቸው ባለፈው ሳምንት ከዚህ አለም በሞት ስለተለዩት ዘርፈ ብዙ ባለሙያው አንጋፋው ከያኔና መምህር ተስፋዬ ገሰሰ የሚያውቁን እንግዶች ናቸው። እንደየቅደም ተከተላቸው ጌትነት ኔው አለማየሁ ታደሰ ከአዲስ አበባ፣ አለማየሁ ገብረ ህይወት ከዚህ ከዋሽንግተን ዲሲ በሁለተኛው አጋማሽ አብረውን ያመሻሉ። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀደመው ዘገባችን እንለፍ። የኢትዮጵያ መንግስት በሕገ ወጥነት በሰየመው የሕወሓት ልዩ ኃይልና በአገር መከላከያ ሰራዊት መካከል ከተደረገው ጦርነት አንድ ቀን አስቀድሞ ክባቦ ህይወት ከተሰኘ የእርሻ ጣቢያዎች መፈናቀላቸውን የሚገልጹ ዜጎች የሰብአዊ ድጋፍ ባለማግኘታቸው ለችግር መጋለጣቸውን ለአሜሪካ ድምጽ ተናገሩ። የዳንሻ ከተማ ጊዜያዊ አስተዳደር እነዚህን የተፈናቀሉ ዜጎች በዳንሻ ከተማ እንዳስጠለሏቸው ገልጾ ድጋፍ እንዲደረግላቸው ቁጥራቸውን ለይቶ በቀይ መስቀል እንዲረዱ ለማድረግ መንቀሳቀሱን አስታውቋል። የተረከቡት ባዶ ቢሮ በመሆኑ በጀት ስለሌላቸው መልሶ ለማቋቋም በቂ ሀብት እንደሌላቸውም ገልጸዋል። በስፍራው ተገኝቶ ቅሬታ አቅራቢዎቹን ያነጋገረው ዮናታን ዘብዲዎስ ተጨማሪ ዘገባ አለው። ጥቅምት 24 2013 ዓ.ም በዳንሻ ከተማ በመከላከያ ሰራዊት አምስተኛ መካናይዝ ካምፕ ላይ ጥቃት ከመፈጸሙ ቀደም ብሎም ከሚሰሩበት የእርሻ ጣቢያዎች በማንነታቸው የተነሳ መባረራቸውና መፈናቀላቸውን የተናገሩት የአማራ ተወላጆች ሰብአዊ ድጋፍ ስለማይደረግላቸው ለቀውስ መጋለጣቸውን ለቪዮኤ ተናግሯል። ዳንሻ ከታሪካዊቷ ጎንደር ከተማ በ15 ኪሎ ሜትር ገደማ የምትገኝ ስትሆን በመንግስት ጁንታ የሚል ስያሜ የተሰጠው የህወሀት ልዩ ኃይል በአገር መከላከያ ሰራዊት ላይ ጥቃት ፈጸመባት የተባለች ከተማ ስትሆን፣ መፈናቀላቸውን የሚገልጡ ዜጎች ደግሞ የተፈናቀሉባቸው የህወሀት እርሻ ጣቢያዎች ከዳንሻ ከተማ በ40 ኪሎ ሜትር ገደማ ይርቃል ነው የተባለው። ወይዘሮ የአለምወርቅ አዳል ክባቦ ህይወት እርሻ ንብረት ክፍል ሰራተኛ እንደነበሩ ተናግረው ባዶ እጃቸውን መባረራቸውን ተናግሯል። ንብረት አልያዝንም፣ ልብስ አልያዝንም፣ ዝም ብለን እንወጣ ወደ በረሃ ማለት ነው። ከበረሃ በሁለት ቀን ህዳር ሁለት ወደዚህ ዚገ ወደ ዳንሻ ማለት ነው። ከዳንሻ ቀበሌ የተቀበለን ወደ መፈናቀል ቤት አስገባንም ማለት ነው። ከዛ ስንቀመጥ በቆሎ ዱቄት ተቀበል በቆሎና፣ አንዳንድ አንድ ጀሪካ፣ አንድ ድስት፣ አንድ ብረት ድስት ማለት ነው። ከዛ በኋላ እያልን ስንኖር አሁን ወደ ቀይ መስቀል አስተላልፉን ስንላቸው አስራ አምስት ኪሎ ለአንድ ሰው ለወር ተሰጣችኋል። ያም ኤክስፓየርዶ አሁን ያለቀ ማለት ነው። ተሳስ 2013 ያለቀ ተሳስ ሁለት ማለት ነው። ያን እየበላን ያለን አሁን ወገን ሲድረስልን ለኛ ማለት ነው። ስንት ናቸው በቁጥር በቁጥር 83 ነው። በአንድ ምን ሰራ ማለት ነው። ንብረት የለንም፣ ልብስ የለንም፣ ምንም ነገር የለንም በቃ ተወርሰን ተጨርሰን ማነው የሚወርሰው ማነው የሚዘርፍ እንኳቸው የዘረፈን ሳላየንም እኛ ውጡ መጣዋል ውጊያ ተከፍቷል ስንባል ወጣን ወጣን በዛው ቀረን አልተመለስንም ወደ ዛ አካባቢ ማለት ነው ህይወታችን ለማውጣት እኛ ወደ በረሀ ወጣን ከበረሀ ሁለት ሳምንት ቆየን ከዛ ወደዚህ መጣን ማለት ነው በእግራችን ያሁላ በረሃ በቆሎ ቆሎ እየበላን ማለት ነው ዛሬ አሁን ዳንሻን ያላችሁ አሁን ዳንሻን ያላችሁ ምን እንደምታረጉት ያለው ማጋም ያላችሁ ዝም ብለን ከአንድ እርዳታ ተቀብለን 15 ኪሎ ለወር ተቀብለና አንዲት ፓስታ ግማሽ የዘይት ሌትር ዘይት 15 ኪሎ በቆሎ ዱቄት ሶስት ኪሎ መኮረኒ ማለት ለአንድ ሰው ለሆን ያቺን እየበላን ያለን ዝም ብለን ማለት የሽሮ መግዣ የለንም፣ የበርበሬ መግዣ የለንም፣ ነሳሙና መግዣ የለንም። በቃ ሁሉ ማለት ከዚህ ካልን ከዚህ ከዚህ ካልን ከዚህ በቃ ተሰሚነት የለንም እኛ ጭራሽ ማለት ነው። ውጡ፣ ተብለን ሜዳ ላይ ተጣልን ያሉት ደግሞ የልጆች እናት የሆኑት ወይዘሮ አልማሶሳይ ናቸው። ከእሳቸው ጋርም 67 ቋሚ ሰራተኞችና ሌሎች ጊዜያዊ የጉልበት ሰራተኞች መሰደዳቸውን ገልጠዋል። በረሃ ላይ ነው የጣሉ። ምንም ነገር አላት ነ ምንም ምንበላው ነገር ህፃን ይዘናል፣ ልጆች አሉ። አሁን ልጆች ይዘናል። የበቆሎ ቆሎ አንድ አለ ነፍሴ፣ ያለ ዱቄት የሚሰጠን እየጋገር እየበላን እንደዛ እያልወዚ የደረስነ አሁን ደግሞ መንግስት ድረስልን ምንም እርዳታ የሚባለው ነገርስ ኤክስፓየርድ የሆነ እንደዚህ በቆሎ ድቄት እንደ ስትበረቅጠው እንትን አረንጓዴ የሰራ በቃ ትል የሆነ ነገር ነው። እና መንግስት ይድረስልን ነው የምንለው። ቀይ መስቀል በቃ ይ ይ እንትን ይድረስልን። ቋሚ ሰራተኛ ነን ነበር፣ ቋሚ ሰራተኛ ነን ይሄ ብራችንም ወጋገን ባንክ ነው ያለ ድርጅቱ እየቆረጠ የሚያስቀምጠው ከኛ ከደሞዛችን ከምናገኘው ከራሳችን እና መንግስት የሚያስቀምጥልን ወጋገን ባንክ ነው ያለና እሱም መፍትሄ የለውም ሀያ ሶስት አመት ሰርቻለሁ እኔ በቋሚ ሌሎችም እንደዛው እና መንግስት መፍትሄ ይስጠን። እርሻ ጣቢያ ነበር የምትሰሩት? እርሻ ጣቢያ ነው። የማን እርሻ ነው? እያኔ እርሻ ነው። ይኸው እያኔ እርሻ ነው። ዝሮ ዝሮ እኛ እየሰራን እየበላን ነበር በዛን ሰዓት። ብንሰደብም ችለን ብንልም ችለን በቃ ለሌት ወዳችን መስራት ስለሆነ እንደዛ እያልን ነበር የምንኖረው። አሁን ግን መፍትሄ ያጣናል። መጀመሪያ ስንመጣ እንክብካቤው አይዛችሁ ደርሶንላችሁ አልነበር። አሁን ያ እንክብካቤ የለም በቃ የምንኖርበት ሽንት ቤት ነው። በቃ ቆሻሻ መጠረቅ ነው። ውሃ የምንጠጣው የለም። ሳሙና ምናምን የለንም በቃ። እንዲች እንዳለ ሆን ይወጣል። ይችንችን ለነፍስ ያለ የሰጠን ከቤታችሁ ከወጣች ሽንት ይቀናቸው ወራ አሳልፈናል። ከዚች የደረስ ነው በአንድ ነው። ሰባት ቀን በረሃ ቆይተናል። በእግራችን ነው ከዚህ የመጣ። ይሄ ግን ስንመጣ ሲቀበሉን ደስ ብሎን ነበር። በቃ በቃ ሀገራችን ገብተናል። የሀገራችን ሰዎች አግኝተናል። ትውልድ ቦታችን እኛ ጎንደር ነው በብዛት። በቃ ሀገራችን ሰው አግኝተናል። ና ደህና እንግዲህ ተመስገን ብለን ሳለ አሁን ግን የተቀበለነ ሰው ምን መፍትሄ የለውም። ከተፈናቀሉት መካከል አንዱ የሆኑት ወይዘሮ ማሪ የታደሰ በማንነታቸው ተለይቶ መፈናቀላቸውና በበረሃ መሰቃየታቸውን ተናግረዋል። ስለዚህ እኛ ካራ ወይም ገጀራ አልተዘጋጀላቸውም ብሎ የሚወራው ስህተት ነው። ተዘጋጅቶልን ነበር። የተደቀኑላቸውም ወንድሞቻችን አሉ መሳሪያ ክላሽን አንድ ሁለት ሁለት ሳይሆን በሀያ እና በሰላሳ የሚቆጠሩ ወንድሞቻችን ማለት ነው። ስለዚህ እነሱ ሰራዊታችን ስለደረሰልን በሰራዊታችን ኃይል ላይ ደህና ወጣዋል። አሁንም ደግሞ ያው እርጉዝም የወለደች በረሃ ላይ ያለች ያልወለዱ ምራብና ጥማትን ተሰቃይተው ተጣውረው የደረሱ ወንድሞቻችን ስምንት ቀን ሰባት ቀን የገባ እስካሁንም ያልገባ ወንድምህ እህት አለ እና ይህ ነው ማይካድራ የደረሰው ግፍ። በእርግጥ በኛ ላይ ያልደረሰ ማይካድራ ማህል ላይ ስለሆኑ ነው። የኛ ግን ጠረፋችን የአማራ ክልልና የወልቃይት ጠገዴ ሰው ምንሻ ስለነበረ ደርሰውልናል። በህይወታችን ወጥ የትራክተር ሹፌር የሆኑት አቶ አለማየሁ ገዛኝም ከሞት መትረፋቸውን ገልጠው አሁን ተፈጸምብን ላሉት ጥቃት አንዳንድ ምልክቶችና ጠቋሚ ነገሮች እንደነበሩም ተናግሯል። የአማራ ተወላጆችን ለማስመለጥ መጣራቸውን አስረድተው መንግስት ድጋፍ እንዲያደርግም ጥሪያቸውን አቅርበዋል። ያው እዛ እየሰራን ለማንኛውም አባል ሰራተኞች የነሱም የትግሎችም አባል ሰራተኞች አብረን እንሰራ ነበር ግን ይሄ ግርግር ከመነሳቱ ፎቶ ማንሳት ተጀምሮ ነበር፣ ለመታወቂያ እየተባለ ማለት ነው። ያ ፎቶ ከተነሳ በኋላ ነው ይሄ ነገር የመጣው። የዳንሻ ከተማ ጊዜያዊ አስተዳደር የሰላምና ደህንነት መምሪያ ኃላፊና የወልቃይት ጠገዴ የማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ጌጤ አደል በጦርነት ወቅት ይጠበቃል ከሚሉት ቀውሶች ውስጥ አንዱ የሆነው የመሰደድና የመፈናቀል ችግር መኖሩን ገልጠው ቁጥራቸው የበዙ ዜጎችም ከቤት ንብረታቸው ተነጥለው ተባረዋል ብለዋል። እነዚህ የተፈናቀሉ ዜጎችን በዳንሻ ከተማ እንዳስጠልለዋቸው ገልጠው ድጋፍ እንዲደረግላቸውም ቁጥራቸውን ለይቶ በቀይ መስቀል እንዲረዱ ለማድረግ እንቅስቃሴ መጀመራቸውን አስታውቀዋል። የአማራ ተወላጆች እንግዲህ የተፈናቃዮች አሉ። እነዚህ ሲፈናቀሉ እንቅስቃሴው የትግራይን ሕዝብ ብቻ አይጎዳም። በሕገ ወጥ መንገድ ስትንቀሳቀስ ሌላውንም ብሔርም ጭምር አብሮ ያፈናቅላል። ስለዚህ በነበረው አስቸጋሪ ሁኔታ በዚህ አካባቢ በስጋት ወደዚህ ተፈናቅለው ይገቧሉ። ስለዚህ እኛውን ለቀይ መስቀል ምናምን ማስታወቅ ነው ከኛ የሚጠበቀው እና እንዲታገዙ እና እንዲረዱ ማድረግ ነው። አሁን እኛ የራሱ በጀት የለንም በበጀት አይደለም እየተደገፍን የምንሰራው ያለኛው። አሁን እኛ ትናንትም ለነጻነታችን የታገልን ስትሆን ዛሬም ለነጻነታችን ነው እየታገልን ያለ። ስለዚህ አሁን የግድ እርዳታ ድርጅቶች ደርሰው እንዲያግዟቸው እንዲረዷቸው እኛ ይህን በሀሳብና ማሳወቅ ነው ከኛ የሚጠበቀው እያሳወቅን ያለንበት ሁኔታ ግን አለ። አቶ ጌጥ የተፈናቀሉ ዜጎችን መልሶ ማቋቋምና የፈራረሱ ተቋማትን መልሶ መገንባት ጊዜ የሚጠይቅ ተግባር ነው ብሏል። ተፈናቀልን ያሉት ዜጎች ግን ከሞት አፋፍ ቢተርፉም በበረሃ በረሃብ የተቀጡ መሆናቸውን በመናገር ላይ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ዳንሻ ንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናል በኮረና ወረርሽኝ ስጋት ምክንያት ኢትዮጵያ አብዛኞቹን ትምህርት ቤቶቿን ዘግታ በቆየችባቸው ጊዜያት በከፍተኛ ትምህርት ተቋማት ውስጥ የሚማሩ የሁለተኛና የሶስተኛ ዓመት ድህረ ምረቃ ተማሪዎች ትምህርታቸውን በቴክኖሎጂ በመታገዝ ሲከታተሉ ቆይተዋል። ጥቂቶቹም ትምህርታቸውን አጠናቀው ለመመረቅ በቅተዋል። ይህ በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታገዘ የትምህርት ሂደት ምን ይመስላል? በትምህርት ጥራቱ ላይ ያሳ ደረው ተጽዕኖስ አለ? ስመኝሽ የቆየ ይህንን ጥያቄ መነሻ አድርጋ ተከታዩን ዘገባ አጠናቅራለች። የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ሲረጋገጥና የትምህርት ሚኒስቴር ስርጭቱን ለመግታት ትምህርት ቤቶችን ለመዝጋት ሲወስን በአዲስ ኮሌጅ የኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ዲግሪዋን የምታጠናው የምስራች ስለሺ ወደ ሶስተኛ ዓመት ለመሸጋገር ለሚቀራት ፈተና እየተዘጋጀች ነበር። ሁለተኛ ዓመት ጨርሼ ልክ ኤግዛም ሲደርስ ነበረ። እንደ አጋጣሚ ኤግዛም እስኬጁል ተደርጎ ልክ ልንፈተን ፎር ደይስ ፋይፍ ደይስ ሲቀር ነበረ ኮሮና ሀገራችን ገባ ተብሎ አናውንስ የተደረገው ወዲያው ሆልድ ተደረገ ክላሶችም ፈተናዎችም በኋላ ያሉት በሙሉ ከፈተናውን ጨምሮ አንድ ሴሚስተር በኦንላይን የተደረገው ማለት ነው። የኮሮና ወረርሽኝን ስጋት ለመቀነስ በሁሉም ደረጃ ያሉ ትምህርት ተቋማት ላልተወሰነ ጊዜ እንዲዘጉ ቢወሰንም የሳይንስና ከፍተኛ ትምህርት ሚኒስቴር የሁለተኛና ሶስተኛ ዲግሪ ተማሪዎች ከየቤታቸው ሆነው ትምህርታቸውን በድህረ ገጽ አማካኝነት እንዲከታተሉ የወሰነው ብዙም ሳይዘገይ ነበር። የምስራችን ጨምሮ ወደ ሁለት መቶ ሺህ የሚጠጉ የሁለተኛ ና የሶስተኛ ዲግሪ ተማሪዎች ትምህርታቸውን በዚህ መልኩ ሲከታተሉ ቆይተዋል። ይህ በቴክኖሎጂ የታገዘ የመማር ማስተማር ሂደት ኢትዮጵያ ውስጥ ባለው የኢንተርኔት አገልግሎት አለመስፋፋት፣ የመብራት መጥፋትና ኔትወርክ መቆራረጥ የመሳሰሉ ብዙ ተግዳሮቶች ቢኖሩትም የምስራች አገልግሎቱን ማግኘት ለቻሉ ተማሪዎች ግን የተሻለ ሁኔታ ፈጥሯል ትላለች። ከኔትወርክ ጋር የተገናኙት ነገሮች እንትን ቢሉ ኦንላይን ክላሶች ማስተማርና አንትኑ ሂዶት ላይ ጥሩ ነገር አላቸው ብዬ አስባለሁ። ኦንላይን በሚሆን ጊዜ በራስሽ ጥረሽ ብዙ ሪሰርቾችን የመስራት ብዙ የማንበብ ልምድ እንዲኖር ከክላሱ በተጨማሪ ብዙ ነገሮችን ሰርች እንድታደረግ ያደረግሻል። ኦንላይን ሆኑ ክላስ ውስጥ ስንሆን ፍሪ አይደለንም። ኮሚኒኬት የማድረግ ከአስተማሪም ጋር እርስ በርስም ዙም ላይ ግን ሲሆን ሁሉም በነፃነት ካለበት ቦታ ሆኖ ሰዓትም ብዙ ሪስትሪክት አያደረጉም አስተማሪዎቹ ለቀቅ አድርገው ነው። ስለዚህ ሁሉም አስተያየቱን ይሰጣል፣ ፊድባክም ያገኛሉ አስተማሪዎቹ ብቻ። ከኔትወርኩ በስተቀር ኦንላይን ክላሶች በጣም ነጻነት ይሰጣሉ። በተመሳሳይ ዩኒቨርሲቲ በኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ማስተርሱን እየተማረ የሚገኘው ኦብሴ ማቴዎስ ግን የድህረ ገጽ ትምህርቱ ተማሪዎች በክፍል ሆነው ከአስተማሪ ጋር በመገናኘትና እርስ በርስ ማግኘት የሚችሉትን ተጨማሪ ጥቅም አሳጥተዋል ይላል። ፕላስ ውስጥ በሚኖረው ነገር ሁሉም ሰው ፈልጎን ባይሆን ወይ በመጠየቅም ፓርቲሲፔት እንዲያደርግ ይደረጋል። ፕላስ ደግሞ ሰዓትም ተወስዶ ከተመደበው የፕላስ ሰዓትም ገፋ ተደርጎ ዲስካሽኖች ምናምን ሊኖሩ ይችላሉ። ፕሮጀክቶች ሚኒ ፕሮጀክት ነገሮች ይኖራሉ። እነዛን ፕሬዘንት ማድረግ ይኖራል። ጥያቄዎች መጠያየቅ ይኖራል። አንዱ ከአንዱ የመማማር ነገር ይኖራል። ስለዚህ ይሄ ኤክስፔሪንስ ሼሪንግ በጣም አለው፣ ኖሌጅ ሼሪንግ አለው። አንዱ የሚሰራውን ነገር አንዱ በደንብ ያያል። አሁን ላይ በዚህኛው ጋር ግን ሳየው ከዛ መልኩ አይደለም። ላይ እኔ የማቀርበው ነገር ሲኖረኝ ገባለውን ላይ የራሴን ፓርቶር እኔ ግሩፖች ጋር ያሉትን አቅርቤ ወጣለሁ። ሌላ ሰው አቴንድ አድርጎ ሊከታተለኝ ይችላል። ከፈለገ ላይከታተልም ይችላል። ስለዚህ እዛ ጋር ያለው ነገር የዚህ እውቀት ሼር የማድረጉ ነገር ላይ በጣም ጋፋለ። የሁለተኛ ዲግሪ የመመረቂያ ስራቸውን በድህረ ገጽ አማካኝነት ሰርተው ለመመረቅ ከበቁ ተማሪዎች መሀል አንዱ ኪሩቤል አምሳሉ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ኢንጂነር ተማሪ የነበረው ኪሩቤል ትምህርቱ በኮሮና ምክንያት ሳይቋረጥ ማጠናቀቁ ቢያስደስተውም አጠቃላይ ሂደቱን ግን እሳት የማጥፋት ስራ ነው ሲል ይገልጸዋል። ያው እሳቱን የማጥፋት ብለን ብንወስደው ይቻላል እንጂ የኢንፍራስትራክቸሩ በጣም አስቸጋሪ ነበረ። አሁን አዲስ አበባ ያሉ ተማሪዎች የተሻለ የኢንተርኔት አክሰስ ይኖራቸዋል ተብሎ ይታሰባል። በብዛት ባይሆንም፣ ሪሌቲቭሊ ከሌሎቹ አንጻር ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው የተመለሱ የክፍለ ሀገር ልጆች ግን በጣም ሲቸገባ ይቻለው። እኔ በበኩሌ በኢንተርኔትም ባለመኖሩ ምክንያት የምርምር ስራቸውን ለአሁን ድረስ ያልጨረሱ ልጆች አሉ። የኪሩቤል የትምህርት ዘርፍ ከክፍል ትምህርት በተጨማሪ በቤተ ሙከራ ውስጥ ምርምሮችን ማካሄድ ይጠይቃል። ዩኒቨርሲቲዎች ደግሞ ጊዜያዊ የኮሮና ታማሚዎች ማቆያ ሆነው በመቆየታቸው ተማሪዎች የጀመሯቸውን የምርምር ስራዎች ማጠናቀቅ ካለመቻላቸውን በተጨማሪ ለወጪ እንደዳረጋቸው ኪሩቤል ይገልጻል። የምርምር ስራቸውን ከዩኒቨርሲቲዎች ውስጥ ከላቦራቶሪዎች ውስጥ ተወጡ ልጆች ነበሩ። አብዛኞቹ ለምሳሌ የኬሚካል ምህንድስና ተማሪዎች፣ የፉድ ኢንጂነሪንግ ተማሪዎች የመሳሰሉት ማለት ነው። በወጡ ጊዜ ለአራት ወር የሚቆዩ፣ ለአምስት ወር ሙሉ ሳምፕሎቻቸው ተበላሽተው ድጋሜ ለተጨማሪዎች ተጋልተው ነበረ። ከቨርቹዋሊም ደግሞ ምንም ነገር መስራት አይችሉም። ይሄንን እንደ አርኩቴን ቅድም መግባት ሊከለከል ስለነበረ በላብራቶሪ ቴክኒሽያኖችንም ማሰራት አይችሉም ነበር እነዚህ ስለዚህ በጣም አፌክት አድርጓል ሚል አመለካከት አለኝ። በግድ ላይ እነዚህ ችግሮች ተደራርበው ኪሩቤል፣ በቴክኖሎጂ አማካኝነት ትምህርታቸውን እየተከታተሉ የሚገኙትም ሆኑ በድኅረ ገጽ ታግዘው እየተመረቁ ያሉ ተማሪዎች የሚያገኙት የትምህርት ጥራት ላይ ተጽዕኖ አለው ሲል ይሰጋል። የትምህርት ጥራት ላይ አሁን እነዚህ ልጆች ኮምፒታንት የሆናሉ የሚል እምነት የለኝም። በተለይ የኮርስ ስራቸው የኮርስ ስራቸው ስራቸውን ወይም የገጽ ለገጽ ትምህርት የሚባለውን ቨርቹዋሊ ያለፉት ልጆች ቨርቹዋሊ ተምረው ያለፉት ልጆች ያዳግታቸዋል የሚል እምነት አለኝ። እንዲህ ስናወራም በስልክ የሚሆን በተለያየ ነገር ስናወራም ያላቸውን ፍራስትሬሽን ይቅልሱልኛል። ስለዚህ ውጤታማ ነው የሚለው አመለካከት የለኝም። በግሌ የከፍተኛ ትምህርት ተቋማት የድህረ ምረቃ ተማሪዎቻቸውን በቴክኖሎጂ ታግዘው እንዲያጠናቅቁ የማድረግ ጥረታቸውን ቀጥለዋል። የምስራችም የመመረቂያ ስራዋን በድረ ገጽ አማካኝነት ከአማካሪዋ ጋር እየተገናኘች ለማከናወን እየተዘጋጀች ነው። ብዙዎች ግን በክፍል ውስጥ ከአስተማሪ ጋር በመገናኘት ትምህርት የሚቀጥልበትን ጊዜ ይናፍቃሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ kafir Fox, virginia ስምንሺ፣ ቆየን። ለዘገባዋ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ በቀጥታ ማዳመጥ ይቻላል። አድማጮች፣ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ፣ 202 2059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክ ዲሬክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። እያስተናገድኳችሁ ያለሁት ሲዮን ግርማ ነኝ። ወደ ተከታዩ ዝግጅት እንለፍ። የሼክስፒርን ሀምሌትን ሲጫወት በመድረክ ትወናው ብዙ ተብሎለታል ግሩም የቲያትር ድርሰቶቹና ዝግጅቱ ወደ ስነ ጽሑፍ ዘልቆም የ11ኛውን ክፍለ ዘመን የፐርሺያኑን ባለቅኔ ኦማር ሀያምን ሩባያት የራሱ አድርጎ አገር በቀል ሊያስመስለው ምንም አልቀረው። በርካታ መጽሐፍት ደርሷል። ብዙ የጥበብ ልጆች እያፈራ ተወዳጅ መምህርም ነው። ባለፈው ሳምንት ከዚህ ዓለም በሞት የተለየው ሁለ ገብ አንጋፋ የጥበብ ሰው ነው። በዚህ አንጋፋ የጥበብ ሰው ሕይወትና ሥራ ዙሪያ የሚያጠነጥን ውይይት ነው ተከታዩ መሰናዶ አሉላ ከበደን ያዘጋጀው። ወደ ውይይቱ ሉሰዳችሁ

ባህሉ ማህለክቱ በክርስቶስ መንግስት። ባህሉ ማህለክቱ በራሳቸው የቅርስ ያህል የገዘፉ ለሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገርም ጭምር ለጠፋው የቅርስ ቅብብሎች ማሳያ ሆነው በሕይወት ከቆዩ ከእርሱ ትውልድ ከአንጋፋዎቹ አንጋፋዎች ጥቂት ጉምቱ ከያንያን ውስጥ አንዱ ነበር። በሰማንያ አራት ዓመቱ በቅርቡ እዚያ ዓለም በሞት የተለየው ዘርፈ ብዙ ባለሙያው አንጋፋው ከያኒና መምህር ተስፋዬ ገሰሰ ሕይወትና ሥራውን ልንዘከር ከሙያ ልጆቹ ሦስቱን ጋብዘናል ለየት ያለ አድናቆትና አክብሮት የተቸረውን መምህርና ከያኒ ሕይወትና ስራዎች ሊያወጉን በራሳቸው መንገድ ዘርፈ ብዙ ባለሙያነቱን የተቃኑ እውቅ የመድረክ ሰዎች ጌትነት እንየውና እኔውና አለማየሁ ታደሰ ከአዲስ አበባ፣ አለማየሁ ገብረ ሕይወት ደግሞ ከዚህ ከዋሽንግተን ዲሲ በስልኩ መስመር ተገኝተዋል። እንግዶች አመሰግናለሁ። እንኳን ደህና መጣችሁ። እንኳን በጣም በተለየ የሀዘን ዜና ባለበት ሁኔታ ውስጥ ነው ያገኘኋችሁ ጋሽ ተስፋዬ ከጥቂት ቀናት በፊት ከዚህ ዓለም በሞት ተለይተዋል። ሐዘን ባሻገር ህይወትና ስራውን ትውስታችሁንም ጨምረን የምንዘከርበት ፕሮግራም ላይ ኔ ጋበዝኳችሁ። ጌትነትና አለማየሁ በርከት ካለ አመታት በፊት የኢትዮጵያን ቲያትር ታሪክ የሚዘክረው ወደኋላ በርካታ አመታት ተመልሶ ከመሰረቱ ቲያትር የጀመረበትን ምናምን በወቅቱ ያለበትን ደረጃ የሚመለከት ዝግጅት ላይ አራት ሆናችሁ አሁን በዚህ ውይይት ውስጥ የሌለችውን ሙሉአለም ታደሰን ጨምሮ ከጋሽ ተስፋዬ ጋር በውይይት አግኝቻችሁ ነበረ። እንግዲህ ከዚያ በኋላ ለመጀመሪያ ጊዜ ማግኘቴ ነው። ለአድማጮች ግልጽ ለማድረግ ሁለት አለማየዎች ናችሁ። አለማየሁ ገብረ ህይወት በተለያዩ ፕሮግራሞች ቅርብ ሰው ስለሆንክ እናገኝሃለን። ብዙ ስለሆነ ሰው ነው የምንነጋገረው። ተዋናይ፣ አዘጋጅ፣ ገጣሚ፣ ደራሲ በመድረክ ቲያትር እንኳን ሁሉንም ዘርፎች የሚሰራ፣ ተርጓሚ፣ መምህር፣ ፀሐፊ ተውኔት። እስኪ እንደ ቅርብ ወዳጃችሁም እንደ ሙያ አጋራችሁም መንገድ እንዳሳያችሁም ሰው የትያትርንም ህይወት ታሪክም ወደኋላ እንድትመለሱ ትውስታችሁን እንጋራ። ደበበ ሰይፉን እንዴት ነው የምታስታውሱት? ጌትነት ካንተን ጀምርና በየተራ ትቀባበላላችሁ። እንዳልከው በጣም ብዙ ሰው ነው ጋሽ ተስፋዬ። ጋሽ ተስፋዬም እንግዲህ አንድ በጣም በማይበርድ የቲያትር ጥበብ ፍቅሩ ነው እኔ የማስታውሰው። ሁልጊዜ ይገርመኛል፣ በስልሳ አመት በላይ አንድ ሰው ተወልዶ አድጎ አዛውንት የሚባልበትን እድሜ እሱ በቲያትር ጥበብ ኖሯል እና እስካሁን እስከ መጨረሻው አሳ ድረስ እንዲሁ በጣም የጋለ የቲያትር ፍቅር የነበረው ሰው ነው። በተረፈ በቀላሉ ለመግለጽ እኮ እንዳልከው በጣም አስቸጋሪ ነው ጋሽ ተሳይ እና የተለየ ባህሪ ያለው ሰው ነው። ቅን ነው፣ ደግ ነው፣ ተቆርቋሪ ነው። ለሙያውም ለባለሙያውም፣ ወጣቶች እንዲያድጉ እንዲበቁ ሽንጡን ገትሮ የሚሟገት ነው። አሁን አንዳንዴ የበፊቶቹ የኋለኞቹ ሲመጡ የመገፋፋት ነገር አለ ይባላል፣ ጋሽ ተስፋዬ ጋር ይሄ ሁሉ የለም እና በጣም ሙሉ ሰው ነው። ቀጥተኛ ሰው ነው። ባለፈው እንግዲህ ከሁለት ወር በፊት ነው ሰማኒያ አራተኛ ዓመቱን በሁለት ሺ አበሻ አክብረን ነበር። እንግዲህ ከሁለት ወር በኋላ ይሄው በመሀላችን የለም እና እስከዛ ሰዓት ድረስ ከፍቅሩ ጋር የኖረ ነው። ትያትር ፍቅር፣ ተርጓሚነቱ፣ መምህርነቱ በተረፈ የቲያትር ቤት ምርጥ አስተዳዳሪም ነው። ብሔራዊ ትያትርን ስራ አስኪያጅ ሆኖ ሲሰራ ነው እኔ ወደ ብሔራዊ ትያትር የተቀላቀልኩትና ለአጭር ጊዜም ቢሆን በቅርበት ያገኘሁት እና ከዛም በላይ ትያትር ቤቶች እንዲስፋፉ አሁን በቁጥር እየመነመኑ ሊሄዱ በክፍላተ ሀገር ደረጃ ወሎን፣ የጎጃሙን፣ የጎንደሩን በብሔራዊ ትያትር ስር እንዲቋቋሙ ያደረገ ለባለሙያዎች በጣም ብዙ ጥቅሞችን ያስጠበቀ የጥበብ ሰው ነው እና የአስተዳደር ሰውነቱም አለው። የቲያትር ማኔጀርነት የአስተዳደር ሰውነት ብልሃል ጌጥነት በጣም አስገራሚ ጊዜ የምታነሳልን ይመስለኛል። እንዳልከው በስራ መጀመሪያ ግድም የገጠመህ በውጭ ከምታውቁት ስራ ላይ ስትሰማራ ከአብረውት ከሚሰሩት ወይም ከሚያስተዳድራቸው የተማርከውንም ጨምሮ የተናገርክበትን አጋጣሚ ሰምቻለሁ። ቆየት ብለን እናነሳለን። አለማየሁ፣ ወደ አንተ ልምጣ። እዛው አዲስ አበባ ልቆይና አድማጮች እንደ ግሜል አስተዋውስ። አለማየሁ ታደሰ፣ አዲስ አበባ። አለማየሁ ገብረ ህይወት ይሲና ስለ ጋዥ ተስፋ ያላችሁን ትውስታ እንድትነግሩኝ እንደው በጠቅላላይ ላይ ከሚሰማችሁ ስሜት እንጀምርና በተለያዩ ሚያ ዘርፎች በመምህርነቱ ያለውንም በተለያዩ የጥበብ መስኮች የሚሰራቸውን አንዳንዱን እየነቀስን እንጫወታለን። እስኪ እንግዲህ ቀደም ብዬ እንደጠቆምኩት ህይወቱን መዘከር ምናልባትም ጋሽ ተስፋዬ ሊመርጠው በሚችለው መንገድ የእሱን ህይወት ከፍ አድርገን ለማየት የምንሞክርበት ነው። ምንም እንኳን ገና ትኩስም ቢሆን ሐዘናችሁ ይበልጡን የጋሽ ተስፋዬን ህይወት ወደሚመለከተው ነው የምናዘነ ብለው። አለማየሁ ከጋሽ ተስፋዬ የጥበብ ልጆች አንቱ ብለው ከሚጠሩት ጥቂቶች ውስጥ ትመስላለሁ። እስኪ ጀምርልን። አዎ። የሚገርመው አጋጣሚ ከአረብ ወደ አዲስ አበባ ዩኒቨርስቲ መጥቼ ያኔ ሀሳቤ ጭንቅላቴ ውስጥ የነበረው ወይ ኢኮኖሚክስ ወይ ጂኦግራፊ ለመማር ነው፣ እና የቲያትር ዲፓርትመንት መኖሩን እንኳን አላውቅም። የሆነ ቀን ባህል ማዕከል ላይ በሶስተኛ ዓመት የቲያትር ተማሪዎች የቀረበ ተብሎ የገስተሰ ሰት ነው ሀይ ስኩል ትንሽ እንቅስቃሴ ምናምን ነበርና ይሄ ነገር አለ እንዴ የሚል እንደወስን ወደ ወደ ዲፓርትመንቱ እንደወስን የሆንኩበት መነሻ እዛ ባህል ማዕከል በር ላይ የተለጠፈ የጋሽ ተስፋዬ ፖስተር ነው። እሱን አላስታውሰውም። ከዛ በቃ ምረጡ እና ወደ ዲፓርትመንት ግቡ ሲባል የመጀመሪያ ምርጫ አድርገን ኦዲሽን ነበር። እያንዳንዱ ዲፓርትመንት ሲገልጽ ጋሽ ተስፋዬ ነበሩ እንትን የሚሉት የቲያትር ዲፓርትመንትን፣ በቃ ማንም ማንም የትኛውን ዲፓርትመንት የራሱን ዲፓርትመንት እንደዛ አስተዋውቁ አውቅ ፍላጎት የሌለውን ሰው ሁሉ እንኳን የሚያነሳሳ ነው። እና እንግዲህ ሁሉም ዲፓርትመንት ሰምታችሁታል። ህግ አለ፣ ሐኪም አለ፣ ምን አለ፣ ሁሉም የሚጠቀልለው ሙያ ይሄ ቲያትር ነው። በቲያትር ውስጥ የሕክምናው የጦርነቱ፣ የቤተሰብ አስተዳደሩ፣ የምኑ ሁሉ ነገር ያለበት ጠቅልሎ የያዘ ሙያ ነው። በዛ ላይ ሁሌ ከሕዝብ ፊት የሚመራ ሙያ ነው እና ወደዚህ ብትመጡ በጣም ደስተኛ ትሆናላችሁ የሚ በጣም ሞቅ ያለ አቀራረባቸውን ታውቀዋለህ። ከፍ አድርገው ነው የገለጡት እና ከዛ የመጀመሪያ የቲያትር ትወና የትወና ኮርስ በጋሽ ተስፋዬ ነው ያገኘት። ጌታቸው ታረቀኝ ገና ተመርቆ ወጥቶ አሲስታንት ሆኖ ሁለቱን ነው። እና የሚያስተምሩበት መንገድ እንዳንፈራው እንዳንፈራው ምክንያቱም እንግዲህ አብዛኞቻችን ሁሉም ማለት ይቻላል ኤሌመንተሪ ትምህርት የለም፣ ሀይ ስኩል ስለ ቲያትር ስለ ድራማ የለም። ምን እንደሆነ እንኳን አናውቅም። ሀ ብለን የምንጀምረው ዩኒቨርሲቲ ነው። ሌላው ሀገር አብረው ገና ከኬጂ ጀምሮ ተውነው ድርሰቶቻቸውን አንብበው ነው የሚያደርጉ። እኛ እንግዲህ ዩኒቨርሲቲ ደረጃ ስንደርስ ነው ሀ ብለን ድራማ ምንድን ነው፣ ገጸባህሪ ምንድነው የሚለውን ሁሉ ጀምረን የምንማረው። ስለዚህ ይከብዳል። ግን በጣም በቀለለና ፍቅር በሚያስይዝ መንገድ ነው ያስተማሩች ሰሞኑን የዋልታ ቴሌቪዥን ከማረፋቸው ይሆን አንድ ወር ነው እንደዚህ አካባቢ ኢንተርቪው አድርጎ ነበረ። እዛ ላይ አንድ አንድ ዳያሪ የተዋናይ ዳያሪ ብለው ያስተምሮን የነበረ የጻፉልኝን አስተያየት አይቼው አስታውሾ ለዛ ለኢንተርቪው ተጠቅመዋለሁ። እና ለእያንዳንዳችን የሚሰጠው አስተያየት እኛሁም ሁሉ ተማሪ ማኔጅ አድርጎ ስሜት ተረድቶ ያለበትን ድክመቱን ያለውን አሪፍ ነገር ተረድቶ እንደዛ አይነት ዝርዝር በሆነ ያለመታከት የማስተማር ፍቅር እንግዲህ ከቅርብ ጊዜ ድረስ ሲያስተምሩ ነበር። በዚህ ደረጃ መገኘት በጣም በጣም በጣም ከባድ ነው። ከዛ ደግሞ አብረን ለመስራት ያጋጠመኝ የማንያዘዋል እንደሻው ፊልም ነው፣ ደዝዴሞና እዛ ላይ በቃ ትወና ሳትጨነቅ የምሰራው የሆነ ደስታው መጀመሪያ አንተ ጋር በቅቶ ከዛ በኋላ ለህዝብ እንደሚደርስ አብሮ የመስራቱን ብላ አግኝቼው፣ እንዴት የሚረዱበትን ማሚያስ አሁን እኔ አንተ ማለት እፈልጋለሁ ግን አልችልም። ያኔ ገና እንደመጣ ነው። እርሶ እሳቸው እያሉ እያለን ገና በዛው ቅኝት ቀርቶብኝ ሌላው ሰው አሁን አርቲስት ወይ እንደዚህ አንቱ አይባልም ይባላል እና እየጥፋፍኝነት ሚል ይመጣልኛል። ሁሉም አቅርበው አንዳንዴ ዲቴል የማይወሩ ለምሳሌ ውሎ ወይ ህመም ዛሬ እንትን ብያለሁ በቃ ስለዚህ አንገናኝም እንትን ትላላችሁ። ምክንያቱም እንትን ወስጄ እንዲህ ወስጄ ብለው የሚነግሩት መንገድ ሰው እንደዚህ ያወራል። እንዴት ትልቅ ሰው እንደዚህ ቅልል አድርጎ ይህንን ከባድ ሚ ሰው የሚያፍርበት ነገር ይናገራል። ነገር እጅ ላይ አድርገው ነው የሚያሳዩት፣ እና በጣም የሚገርም ስብእናን ያላቸው መልካም አለማየሁ ጋሽ ተስፋዬ አንተ እንድትል አላስገደደህም። በጣም እንደምትቀርበው በሙያም በጣም በቀረበ ስሜት ሲናገር ሰምቻ አለሁኝ። አንተ እንድትል ጠይቆ አያውቅም እኛ ጋር አለምልልስ እንኳን አንተ በሉ ነው የሚለው እና እኔም እንደ ቀላል አድርጌ ነው የተቀበልኩት። አልተገደድክም በጋሽ ተስፋዬ እኔ በምገልጽበት ቦታ በሌሉበት ነው የማወራው። ፊት በፊትም እርስዎም አንቱም ለማለት የሚያስደፍር ጨዋታና እንትን አልነበረም። ቅርበትና ያ ነገር ውስጤ እንደተቀመጠ ነው ያለው። ለራሴም የሆነ አንዳንዴ ኦድ ሆንብኛል፣ እንደዚህ እያልኩ ስናገር ካለው ፍቅርና አክብሮት አንቱ ማለት ማራቅ ሊሆን ይችላል። ግን በቃ አንድ የገባ ነገር አለ። እንግዲህ የጋሽ ተስፋዬን ሕይወት ስንዘከር ምንም እንኳን ገና የሀዘኑ ስሜት ከውስጣችሁ አልወጣ አንድ ታላቅ ሰው ማጣታችሁን በቅርበት የሚሰማችሁ መሆኑን እረዳለሁ። የተለዋወጠ ስሜት ቢሰማችሁም ከጋሽ ተስፋዬ ጋር ወይም ስለ ጋሽ ተስፋዬ ሲወራ ቀለል ባለው ስሜትም ነው እና አለማየሁ ወደ አንተ ልምጣ። ወደ ዋሽንግተን ዲሲ አለማየሁ አለማየዎችን እያፈራረቁ ጠራ። አድማጮች የትኛው እንደሆነ ትዩ ነው። ስለ ጋሽ ተስፋዬ የሚነገረው ነገር ብዙ እንደመሆኑ ከሙያ እስከ ህይወት ድረስ አቅጣጫውን ለመለየት ሁሉ እስኪቸግር ድረስ ይሄዳል። በመልክ በመልኩ የምታወሯቸውን ነገሮች ለማደራጀት ሞክሬያለሁ። ግን እስኪ አሁንም ከጠቅላላው ስሜት አለማየሁ እዚህ ወደ ዩናይትድ ስቴትስ በመጣበት ጊዜ በ2015 ለሲድ ሽልማት ድርጅት በተሸለመበት ጊዜ ከአንተ ጋር ነበር በአብዛኛውን ጊዜ የሚያጠፋው። ሌላ ቀርቶ ወደ እኛ ጋር እንኳን አብራችሁን የመጣችሁት፣ ከዚያ በኋላም ብዙ የጥበብ ምሽቶች አብረነው አሳልፈናል። ከከተማ ወጣ የሚባልበትን ጨምሮ አብረህ የምታሳልፍባቸው ብዙ ጊዜያት ከነበራቸው ሰዎች ውስጥ አንዱ ነበር። ምናልባትም ወደኋላ ሄደ፣ እንደ ጌትነትና እንደ አለማየሁ ደግሞ የትምህርት ቤትም የሙያ መስክ አጋጣሚዎችንም ልትጨምርልን ትችላለህ። እስኪ ግን ከዩናይት ስቴትስ ተነሳ። እንግዲህ ያው ጋሽ አስፈሬ ቅድም አሌክስ የተቸገርበትን ነገር አውቀዋለሁኝ። አንዳንድ ጊዜ እኔ ለምሳሌ አብዬ መንግስትን በጣም በጣም ከሚቀርቧቸው ውስጥ አንዱ ነበር፣ ተማሪ ሆኜ ማለት። ግን አንቱ ብዬ ጀምሬ መውጣት አልቻልኩም። አሁን ጋሽ መንግስት የሚሏቸው አሉ። አንዳንድ እንደዚህ ይቸግርሃል። ጋጨጋይን የመጀመሪያ ቀን ሶስተኛ ዓመት ተማሪ ሆኜ ቢሮ ሄጅ ልጠይቀው መንኳኩች ገብቼ እኔ እንደ ቆምኩ እሱ ቁጭ ብሎ ኋላ ተነሳ ቆመ፣ እና ስንዳዋራ፣ ጋጨጋይ ላናገር ነው የመጣሁት በቃ አንተ አልኩት። ከዛ በኋላ አንተ ብዬ ጨረስኩ ከመጨረሻው ድረስ ና እንደዚህ ቀላል ነው ጋሽ ተስፋዬ ግን ይቸግረሃል። አሁን የአሌክስ ስምትን እረዳዋለሁ ና እዚህ ሲመጣ እንግዲህ ያው በፊትም ወዳጆች ነበርን። በጣም ቀርበዋለሁኝ፣ በጣም ወደዋለሁ ፐርሰናሊቲውን። እውነቴን ነው የምነግርህ፣ ሁለት ሰዎች ነው የምጠራው በቃ ጋሽ ተስፋዬ ልክ እውነተኛ፣ ቅን እና የግንባር ስጋ ሀሳቡን ፊት ለፊት የሚናገር ሃይማኖት አለሙ በአንድ ኢንተርቪው ወቅት አባ መርግ ነው የምንለው ሲል ሰምቸዋለሁ። አንተን ያየ ፊት ለፊት ነው የሚነግርህ፣ እና ዲፕሎማ አይደለም ግን የሚነግረን ደግሞ እውነቱን ነው አለ። ፊት ላይ ያለውን ጉድፍን ፊት ለፊት የሚነግር አለ እና ሲቀርብም እና የዚ አይነት ግልጽ የሆነ ሰው ነው እና በጣም ወደዋሉ እኔ ከታደሰ ወርቁ ጋር ነው ማነጽ አልፈረው ለምን መሰለ ታደሰም እንደዚ አይነት ሰው ነበር ሌላው በአርቲስቱ አርቲስት አካባቢ አሁን ምለ በቴያትር ቤቶች አካባቢ ፊት ለፊት አንዳንድ ጊዜ ታመሰግነው ከጀርባ የምትለው ነገር አለ ግን በጋሽ ተስፋዬ ና በታደሰ ወርቁ ላይ እኔ ባራኩት እንደ መለስተኛ ዳሰሳ ምለ ሰቦችን ብዙ አናገር ያለው ተስፋዬን በተመለከተ ና ተመሳሳይ ነው። ሁሉም አንድ አይነት ከትልቅ እስከ ትንሽ። አሁን እንግዲህ ጌትነት ተማሪ ሆኖ ሲገባ የነበረውን ሲናገር ትላንት ሰምቼዋለሁ። ከእሱ በፊት የገቡ ኋላም የመጡት ነባሮቹም በጋሽ ተስፋ ያላቸው አክብሮት እና የሚናገሩት በፊት ለፊትም ከጀርባ የሚናገሩት አንድ ነው። ሁሉም ማለት በሚቻል ሁኔታ ስለ እሱ ፐርሶናሊቲ ይስማማሉ። ምን አይነት ግልጽ ምን አይነት ቀና ሰው ሁሉን አክባሪ እና ቤተሰባዊ እንደነበር እና ይሄን ባህሪ እዚህም በመጣበት ጊዜ አይቼዋለሁ ና እዚህ አብሬው ስዞር እንዳልክስ ስንሄድ ማወቅ የምፈልገው ስለ እሱና ስለ አለፉ ሰዎች አሁን ሰጋጅ ጸጋይ እንዲነገረኝ ስለ ብዬ መንግስቱ እንዲነገረኝ እኔ የማላቀውን የልጅነታቸውን የወጣትነታቸውን፣ የጉልምስናቸውን እና ሌሎችም አንጋሽ ሙልጌታ ነበር፣ ሙልጌታ ሉሌ እንዲ ብቻ በመሀላቸው የሆነ አቤ ጉበኛን በተመለከተ እና ስለ እነሱ ሰዎች እንዲያወራኝ ነበር ማድረገው፣ እና ተገናኝተን ሳናስበው ይመሻል። እና የመንበረ ትደውሉን አንተ መድሀኒቱን ሰጠዋል ስለሽ መጣ ነበር አበ ወስደዋል መድሀኒቱን ትላለች እና አይ ወስደዋል እንደዚህ ላለ ሳናስበው ና ከሸስፋይ ጋር ሆነ አይጠገብም ጨዋታው ግልጽ ነው እንዳልኩ ብዙ ነገር ነው የምታገኝበት እና እዚህም እናንተም ጋር ስናመጣው የሆነው ነገር ሁሉ ታውቃለህ ሽርሽር በሄድንበትም ጊዜ አንዳንዴ ልክ ሃይማኖት እንዳለው የእሱ ግልጽነት ከመስመር ያልፍና ሰዎችን ሊያሰኝ ይችላል እና ይሄ አባ መርግ የተባለው ነገር ያው ያጋጠመን ታውቃለህ። አሁን እዚህ ላይ ማሳት ብዙ አያስፈልግም ግን በቃ እኔ ይሄ ነገር ይታየኛል እና ግን በጥቅሉ ምን መሰለህ ቅድም ጋሽ ፀጋዬን ካነሳ አይቀርም አስፋው ለገብርኤል የሚባል ጋሽ ተስፋዬ ላይ ሕይወት ታሪክ ሊሰራ የኛ አባች ነበር እና እኔ ጋሽ ፀጋዬን አናግር የመጣው ስለው ሌላ ጊዜ ባክብ ሰደኝ ኔን ማብረህና አስተዋውቀኝ እና እንጠይቀው ስለ ጋሽ ተስፋ ያለኝ እና ይዥ ሄድኩኝ ምን አለ ጋሽ ፀጋዬ ተስፋዬ ገሰሰ የመድረክ ንጉስ ነበር። ሃምሌትን ሲጫወት ብታዩት ይሄን ንጉስነቱን ታረጋግጡ ነበር አለት ጋሽ ጸጋዬ እንደዚህ ነው በቃሉ ያለው። እንግዲህ ጋሽ ጸጋዬ ምስጋና ላይ ቁጥብ ነው ማለት በጣም ማወቅ አለበት ወይም ደጋግሞ ማየት አለበት። እና እንደዛ ነበር ያለው። ሌላው ጌትነት ዩቲዩብ ላይ ያየሁት ዛ ብሔራዊ ቲያትር ሺን ስነስርዓት ላይ ሲናገር ከሰማሁት ተማሪ ሁኝ ያየሁት ከአብይ መንግስቱ ጋር የነበረውን ቅርበት ነው እንጋሽ ተስፋ ታላቁን ኢትዮጵያዊ ከያኔ ተስፋዬ ገሰሰን ሕይወትና ስራዎች ለመዘክር ከእውቅ የመድረክ ሰዎች ጌትነት እንየው፣ አለማየሁ ታድስና አለማየሁ ገብረ ሕይወት ጋር የጀመርነውን ወግ ነው የተከታተላችሁት። አድማጮች ወጋችን አላበቃም። ሙሉ ውይይታቸውን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን ሶስቱም ከያኔያን እንግዶቼን ለጊዜያቸው አመሰግናለሁ። ጊዜርስተልኝ ና እንግዶቹን እናመሰግናለን። ተከታዩ መሰናዶ ስፖርት ነክ ዝግጅት ነው። ለመሆኑ ኢትዮጵያ ለመጀመሪያ ጊዜ በኦሎምፒክ የስፖርት ውድድር የተሳተፈችው መቼ ነው? በየትኛው የስፖርት አይነትስ? በያላችሁበት የየበኩላችሁን ግምት እየተቀባበላችሁ ቆዩን። ከስልሳ ዓመታት በፊት የሆነውን ይህንን ታሪክ የሚነግረን በጊዜው በቦታው የነበረና በመድረኩ አገሩን ወክሎ በተፎካካሪነት የተሳተፈ እውቅ አትሌት ነው። ለታሪኩ መነሻ የሆነው አንድ ሰሞነኛ ገጠመኝ ነው ንጉሴ አክሊሉን ያደረሰን ወደ ዝግጅቱ እንሰዳችሁ። እንዴት አመሻችሁ? ልክ የዛሬ 60 ዓመት አበበ ቢቂላ በባዶ እግሩ ሮጦ በሮም ኦሎምፒክ ለአፍሪካና ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ በ ማራቶን ሩጫ ካስገኘበት ጊዜ ጀምሮ በየኦሎምፒኩ ድል ለተቀዳጁ አትሌቶች የኢትዮጵያ አትሌቲክስ ፌዴሬሽን ባለፈው ሳምንት የገንዘብ ስጦታ አበርክቷል። በዚህም መሰረት ለሻምበል አበበ ቢቂላ ቤተሰብ ሁለት ሚሊዮን ብር፣ ለሻምበል ማሞ ወልዴ ቤተሰብ አንድ ሚሊዮን ብር፣ ለሻምበል ምሩፅ ይፍጠር ቤተሰብ አንድ ሚሊዮን ብር ተሰጥቷል። ለሌሎችም እንደዚሁ ስጦታው ተበርክቶላቸዋል። በሕይወት ላሉትም ለሌሉትም ማለት ነው። ለመሆኑ የኦሎምፒክ ስፖርት በኢትዮጵያ መቼና እንዴት እንደተጀመረ ታውቃላችሁ? በ1948 ዓመተ ምህረት ሜልቦርን አውስትራሊያ ነው ኢትዮጵያ በኦሎምፒክ ስፖርት መካፈል የጀመረችው ለዚህም እድል የበቃችው በስመጥሩ ዝነኛ ብስክሌተኛ በገረመው ዶምቦባ አማካይነት ነው። ማመልከቻ ለንጉሠ ነገሥቱ አቅርቦ በኦሎምፒክ ለመካፈል በዛ መሠረት ተፈቅዶ እነ ባሻ የፈለቀ እነ ማሞ ወልዴ የአጭር ርቀት ሯጮቹ ንጉሴ ሮባ፣ ወልደ መስቀል ኮስትሬ እነዚህ የተካፈሉበት የ1948ቱ ኦሎምፒክ በሜልቦርን ተካሂዷል። ኢትዮጵያ ውጤት ባታገኝም ተወዳድራ ተመልሳለች። ገረመው ደንቦባ ይህን ወቅት በሚገባ ያስታውሳል። የእኔም ያዘጋጁት ጥያቄ እነዚህ ሰዎች የስፖርቱን መሪ ይድነቃቸውን ጨምሮ ቢያንስ በዕለቱ እውቅና እንኳ ሊሰጣቸው ይገባ ነበር የኦሎምፒክ ስፖርትን ያስጀምረው ገረመው ደንቦባ በዕለቱ ስነ ስርዓት ላይ ስሙ እንኳ ሊገለጽ ይገባ ነበር፣ ሽልማቱ ቢቀር ለማለት ነው። ገረመው ከሜልቦርን ሲመለሱ የዛሬ ስልሳ አምስት ዓመት የሆነውን ሁኔታ እንዲህ ያጫውተናል። ስንመለስ በእርግጥ ውድድሩን ፈጽመን ፊታችን ወደ ሀገራችን ስንመልስ፣ ሀገራችን ለመግባት በጣም ደስ አለን። አውሮፕላኑ ላይ ለመግባት በሁለት ታፍሰን ወደ እስር ቤት ወይም ወደ ከርቸሌ ንወርድ ነበር መስሎ የታየ አይቀረም አልቀረም ገባን አውሮፕላኑም መሬት ለቀቀ ተነሳን ጉዞ ወደዚሁ ጀመር ሌላው ግን የአውስትራሊያ መንግስት ለንጉስ ኃይለ ስላሴ ብሎ አንድ ወንድና አንድ ሴት ካንጋሮ አውሬዎች ወይም እንስሶች መታሰቢያ ብሎ ተልኮ ነበር የተላከውን ደግሞ እኛ በምንጓዝበት ፕሌን ላይ ነው። በመካከሉ ወንፊት ወንፊት ያለው እንጨት ሳጥን ተሰርቶ እዚያ ውስጥ ተደርገው ነው። ለስምንት ቀን የሚበሉት ወይም ለአስር ቀን ሙዝና አንዳንድ አታክልቶች አብረው ነበር። አሁን ያ ሙዝና ልዩ ልዩ አታክልቶች ከሶስት ቀን በኋላ በሰበሰ፣ ጉዞ ወደዚህ እንደጀመርን በዚህ ላይ ሽንቷቸው ኩሳቸው አለ። በእውነቱ ሁላችንም በሽተኞች ሆን ጉንፋን የያዘን አፍንጫው ያልተሞሸለቀ ሰው የለም። እንዲህ አይነት አይደርስም የለም። እስከ ሰባት ቀን በኋላ አዲስ አበባ ገባን። ያው ከገባንም በኋላ አቀ በድሮ በቀድሞ አውሮፕላን ማረፊያ በኩል ነበር በእንደዛ አይነት ያው ንጉሱ ጋር ቀርበን እጅ ነሰን ወደ የቤታችን ተመለስን በተለይ አሁን ሳስታውሰው የአውስትራሊያ ጉዞ አሁን ላለው ትውልድ በእርግጥ መንገድ ከፍተናል ለራሱ አንድ ራሱ የቻለ ታሪክ ነው ቢሆንም ግን በህይወት መኖራችን በጣም የሚገርም ነው በወቅቱ አንድ መቶ አርባ አራት ሰዓት ነው ደርሶ መልስ በአየር ላይ የቆየ ነው ስንሄድ ሰባ ሁለት ስንመለስ ሰባ ሁለት በዚህ ላይ ያቀማመጡ ነግሬያቸዋለሁ። ብረት አልሜኒዮም ነው። በነዛ አይነት ሥቃይ ነው ኦሎምፒክ በር የከፈት ነው። አመሰግናለሁ። ገረመው ደንቦባ። አሁንም ለገረመውና ለሌሎችም በሕይወት ላሉ፣ በሕይወት ባይኖሩም ደግሞ ለቤተሰቦቻቸው እንደዚሁ እውቅና የሚሰጥበት ሥነ ሥርዓት ቢኖር ደስ ይላል። በዚሁ አበቃ። ንጉሴ አክሊሉንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በመገባደድ ላይ ያለው የአውሮፓውያኑ 2020 የኮሮና ቫይረስ ወረርሽኝ የነገሰበት ዓመት ነው ማለት ይቻላል። ከአንድ ዓመት በፊት ያልነበረ ወይም ጨርሶ የማይታወቅ በሽታ በዚሁ አጭር ጊዜ ውስጥ ቁጥሩ ከ1 ነጥብ 5 ሚሊዮን በላይ የሚደርስ ሕዝብ ፈጭቷል የዓለምን ኢኮኖሚም አንኮታኩቶታል። ባለፈው አመት ጥቅምት 2019 በኢትዮጵያ አቆጣጠር ጥቅምት 12 ላይ በተካሄደ የህብረተሰብ ጤና አጠባበቅ ባለሙያዎች ግምገማ ዩናይትድ ስቴትስ ወረርሽኞችን ለመቋቋም አገሮች ያላቸውን ዝግጅት ብቃት በሚያሳየው ማውጫ በቀዳሚ ደረጃ አስቀምጠዋት ነበር። ይሁንና ዩናይትድ ስቴትስ ዛሬ በኮሮና ቫይረስ ተጋላጮችና በህመሙ ሳቢያ ህይወታቸውን ባጡ ሰዎች ቁጥር ከመላው ዓለም በከፋ ሁኔታ የተዘገበባት ሀገር ሆናለች። ይህችን ሀገር ከዚህ ያደረሷትን ድክመቶች የሚያስቃኝና ዓመቱን መለስ ብሎ የሚፈትሸውን የአሜሪካ ድምጹ ስቲቭ ባርገን ያሰናዳውን ቅንብር አሉላ ከበደ ያቀርበዋል። ውድቀቱ መመዝገብ የጀመረው በኮሮና ቫይረስ ወረርሽኝ ሳቢያ በቻይና እና በአውሮፓ ከተሞች እንደ ደጃፍ በራቸውን መዝጋት በጀመሩበት ሰዓት ነው ይላሉ የጆርጅ ታውን ዩኒቨርሲቲው የህክምና ህጎች አዋቂ ልዩ ባለሙያ ሎረንስ ጎስቴን። አልተዘጋጀንም ነበር። ይህ እንደሚመጣ እናውቅ ነበር፣ ማወቅም ነበረብን። እናም መዘጋጀት ነበረብን። ወረርሽኙ በተከሰተ ጊዜም የመጀመሪያው ትልቅ ፈተና የመመርመሪያ ቁሳቁሶች ጉዳይ ነው። የዩናይት ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ያደረገው የመጀመሪያ ምርመራ ሳይሰራ ቀረ። ከዚያም ለወራት የቀጠለው የመመርመሪያ ቁሳቁስ እጥረትና የምርመራ ውጤቶችን ለማግኘት የነበረው ማለቂያ የሌለው የሚመስል ጥበቃ ቫይረሱ ከቁጥጥር ውጭ እንዲሆን ረድተዋል። ፕሬዚዳንት ትራምፕ በተደጋጋሚ ያደርጉ የነበረው የገዛ አስተዳደራቸውን የጤና ባለስልጣናት ሙያዊ አቋምና ምክር የሚያመክን ድርጊት ሁኔታውን ለማሻሻል የሚደረገውን ጥረት የሚያግዝ አልነበረም የሚሉት ደግሞ የሚሽጋን ዩኒቨርሲቲው የሳይንስ ጉዳዮች ታሪክ አዋቂው ሃዋርድ መርክል ናቸው። ይህ ከጉዳዩ አዋቂ ልዩ ባለሙያዎች ጋር ተባብሮ መስራት የለመደ አስተዳደር አይደለም። ለስራቸው ተገቢውን ቦታ ያለመስጠት ብቻ ሳይሆን አክብሮትም የለውም። ትራምፕ የሲዲሲ ባለሙያዎች፣ ሰዎች ራሳቸውንና ሌሎችን ከቫይረሱ መከላከል እንዲችሉ ያግዛሉ ያሏቸውን ከጨርቅ የተሰሩ የአፍና የፊት መሸፈኛ ጭንብሎች እንዲያደርጉ በማሳሰብ ያቀረቡትን ምክረ ሀሳብ አንብበው የባለሙያዎቹን ጥረት የሚያሳንስ ንግግርና ድርጊቶች ግን መፈጸማቸውን ቀጠሉ። ብዙም ሳይቆይ የአፍና የፊት መሸፈኛው ጭምብሎች የፖለቲካ አቋም ማንጸባረቂያ መንገዶች የሆኑ ይመስል የሳይንሱም ነገር ቀረና ዴሞክራቶች በሙሉ ልብ ሲቀበሏቸው፣ ሪፐብሊካኖች በፊናቸው በእምቢተኝነት ቀጠሉ። ጽንፍ የያዘው ፖለቲካ ኮቪድ-19 በህብረተሰብ ጤና ላይ የከሰተውን ፈተናና በኢኮኖሚ ላይ የሚያደርሰውን ብርቱ ጉዳት የሚወሰዱ እርምጃዎችን ተጽዕኖ ሚዛን ለመጠበቅ በሚሰራው ስራም ላይ ጣልቃ መግባቱ አልቀረም። ትራምፕና የሪፐብሊካን ፓርቲያቸው በአመዛኙ ኢኮኖሚውን በሚመለከቱ ጉዳዮች ላይ ብቻ ትኩረት ማድረግ ሲመርጡ ተስተውለዋል። ለምሳሌም ያህል በሚያዝያ ወር የኮሮና ቫይረስ ወረርሽኝን ለመቋቋም የተደነገጉ ደንቦችና ውሳኔዎችን ለመቃወም አደባባይ የወጥ ወገኖችን በመደገፍ ያንጸባረቁት አቋም አንዱ ነበር። ይሁንና በአብዛኛው ተቃውሞዎቹ የተሰሙትም ሆነ ፕሬዝዳንቱ ድጋፍ የሰጡት አገረ ገዢዎቹ የተቀናቃኙ ዲሞክራት ፓርቲ በሆኑባቸው ግዛቶች ነው። የዩናይትድ ስቴትስ ፕሬዝደንት ለነኚህ እርምጃዎች ተቃውሞ ሲያነሳሱ ይሄ በቀላሉ ሊታይ የሚችል ነገር አይደለም። የአገራችን መሪዎችና የጤና አጠባበቅ ተቋማት ወረርሽኙን ለመዋጋት ባላቸው ችሎታና አቅም ላይ የተሰነዘረ አምካኝ እርምጃ ነው። ለመከላከያ እርምጃዎቹ ካላቸው አቋም አንጻር ሲታይ ትራምፕ በመስከረም ወር መገባደጃ ላይ ራሳቸው ለቫይረስ ተጋልጠው የመገኘታቸው ዜና ምናልባትም ብዙ ላያስደንቅ ይችላል። ይሁንና ለተስተዋለው መዝረክረክና መዘናጋት ተጠያቂዎቹ ግን መሪዎች ብቻ አይደሉም ይላሉ አሁንም የጆርጅ ታውን ዩኒቨርሲቲው ሎረንስ ጎስቴን። በመጋቢት ወር ከነበረው የኮሌጅ ተማሪዎች የመንፈቀ ትምህርት አጋማሽ እረፍት ብዙዎች እንደ ቀድሞ ወግ አውድ ዓመት ከቤተሰቦቻቸው ጋር ለማሳለፍ ጉዞዎች እስካደረጉበት ያለፈው ህዳር ወር የምስጋና ቀን በዓል ድረስ አሜሪካውያን የሕብረተሰብ ጤና አጠባበቅ ባለስልጣናት የሚሰጡትን ምክር ቸል ማለታቸው ቫይረሱ ይበልጥ እንዲዛመት አግዟል። በሌላ በኩል የዩናይትድ ስቴትስ መንግስት አሁን እፎይታ ሊሰጠን የተቃረበው የመከላከያ ክትባት ስራ ላይ ይውል ዘንድ ብዙ ቢሊዮን ዶላር ወጪ አድርጓል። አሜሪካ አሁን በክትባት መድኃኒት ቅመማው ከሌሎች አገሮች ጋር በመሆን ግንባር ቀደም አገር ናት። ያም ያጣነውን ጸጋችንን መልሶ የሚያጎናጽፍ ሊሆን ይችላል። ፋይዘርና ሞደርና የተባሉት ግዙፍ የመድኃኒት አምራች ኩባንያዎች ያመረቷቸው ክትባቶች ከዚህ ቀደም ታይቶ በማያውቅ ፍጥነት ነው የተቀመሙት። ሌሎች ኩባንያዎችም በቅርብ ርቀት በመከተል ላይ ይገኛሉ። ዓለም አቀፉ ወረርሽኝ ስለሱ አድርጎት የዘለቀው 2020 ሲያበቃም ለወረርሽኙ የጥድፊያ ማክተም ምክንያት የሚሆኑት ክትባቶች በስፋት መዳረስ ይይዛሉ። እናም በጣት የሚቆጠሩ ቀናት ብቻ የቀሩት የኮቪድ ዓመት 2020 ሲሰናበት፣ ብዙዎች ልብ ውስጥ ያደረው የአዲስ ዓመት አዲስ ተስፋ በዚያው መጠን ያንሰራራል። አሉላንና ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች፣ የዛሬ ቅዳሜ ምሽት ፕሮግራማችን ወደ መጨረሻው ምዕራፍ ላይ እንገኛለን። ትላንት የአውሮፓውያኑ የ2020 የገና በዓል የተከበረበት እለት ነበር። ይህንን የበዓል ቀን ምክንያት በማድረግ ለመሰናበቻ የጆልን የጁዋልን ሌትስ ስኖው ገና በዓል ዜማ ጋብዤ ልሰናበታችሁ በእኛ በኩል ለምሽቱ ያሰናዳናቸው ፕሮግራማችን ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስላመሻችሁ እናመሰግናለን። በነገው የእሁድ ምሽት መሰናዷችን ይጠብቁን። ለዛሬው ሰላም በደናደሩ Sigh.